በአሁኑ ወቅት ሶስቱ ተቃዋሚ የፖለቲካ ፓርቲዎች መያድ ኢዴፓና ራዕይ በጋራ ለመስራት መስማማታቸውን ይፋ አድርገዋል። በማከታተልም በቀጣዩ ሐምሌ ወር የዩ ኤስ አሜሪካ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ መምጣትን አስመልክቶ ለፕሬዚዳንቱ ጽሕፈት ቤት ደብዳቤ የጻፉ መሆኑን እና በጉዳዩ ላይ ትንታኔ አሰምተዋል። በመጀመሪያም ቀደም ሲል ስማቸውን የጠቀስናቸው ፓርቲዎች የተለያዩ የፖለቲካ ፕሮግራም ቢኖራቸውም በጋራ ትብብር እንደሚሰሩ የገለጹት የኢትዮጵያ ራእይ ፓርቲ የኢራፓ ፕሬዚዳንት አቶ ተሻለ ሰብሮ ናቸው። ወደፊት የእናንተ የሦስታችሁ ራእይ ህልም ምንድን ነው? ትክክለኛ ጥያቄ ነው። ዜጎቻችን በውጭም በውስጥም ሙሉ ይሄንን ጥያቄ ይጠይቃሉ። እዚህ ላይ አንድ ነገር መጨመር አለበት። እኛንም ሆነ ሌሎችንም እውነት ለመናገር በኢትዮጵያ ተጨባጭ ሁኔታ ከሚለያየን የሚያቀራርበን ነጥቦች፣ ሁኔታዎች ይበረክታሉ ስርም አላቸው። ከዚህ ተንተርሰን የሚለያዩን ነገሮች እምንት ከሆኑ አቅልለናቸው የምናያቸው ይቻላል። ልንሰራባቸው እንችላለን። ልንወጣቸው እንችላለን። እኛን የሚገዛን ገዢ ኃይል የህዝባችን ፍላጎት ነው የህዝባችን ጩኸት ነው እንጂ የእኛ የማንነታችንና የፓርቲዘንሺፕ ሊሆን አይችልም። ይሄ ነው። ሲሪየስ ሆንን መዋይ የተጀመርነው እያለን ያለ ነው። ከሚለያየን የሚያቀራርበን በርካታ አጀንዳዎች፣ በርካታ ስሜቶች፣ በርካታ ራእዮቻችን ናቸውና በዚህ መልኩ እንቀጥላለን። በዚሁ በትብብር ስልት ላይ አብረን ለመስራት የሚያግድን የለም የሚሉት በበኩላቸው የኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ናቸው። ሌሎችም የተቃዋሚ የፖለቲካ ፓርቲዎች በዚህ ዙሪያ ላይ የጋራ ምክር ቤቱ አባል መሆንና አለመሆን የፖለቲካ ትግሉን ወደኋላ ይጎትተዋል ወይም አይጎትተውም የሚለውን ይሄ የትንተና ሂደት እዚህ ጋር ማቆም መቻል አለባቸው። ምክንያቱም ሕጉ ስለሚፈቅድ ተባብረን መስራት በእኛ በኩል ከሌሎችም የፖለቲካ ፓርቲዎች ጋር አብረን ለመስራት በተለይ አብረው ሊያሰሩን በሚችሉ ልዩነታችንም እንኳን እንዳለ ቢሆን አብረው ሊያሰሩ በሚችሉ ጉዳዮች ላይ ግን አብረን ለመስራት ተግተን የምንቀጥልበት ይሆናል ማለት ነው። የዩኤስ አሜሪካ ፕሬዚዳንት ባራክ ኦባማ የፊታችን ሐምሌ ወር ወደ ኢትዮጵያ ስለሚያመሩ ተቃዋሚዎቹ ለፕሬዚዳንቱ ጽህፈት ቤት በጻፉት ደብዳቤ ስለይዘቱ የመያድ ፕሬዚዳንት አቶ አበባ መሃር ያሰሙት ሚስተር ኦባማ የኢትዮጵያን ሕዝብ ጥቅም ለማስከበር ብቻ ሳይሆን ፍትህና የሰብአዊ መብት ጥሰት እንዲቆም ይመክራሉ ብለን ነው የምንለው። የአንድ ሀገር መንግስት አቶ ሀይለማርያምን አቶ ሀይለማርያም ይህን ብታደረግ ብለው ያዘዛሉ ብለን አንጠብቅም፣ አይሰዳቸውም። ነገር ግን የለም ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም ብለው ምክር ይሰጣሉ። የሚሰማ ጀሮታ አለ ብለን ተስፋ እናደርጋለን። የአሜሪካዊ የውጭ ጉዳይ ሚኒስትሯ ዊንዲ ሼርማን ኢትዮጵያን በጎበኙበት ወቅት በተናገሩት ላይ አያይዘው አስተያየታቸውን ሰጥተዋል። የውጭ ጉዳይ ሚኒስትሯ መታ በነበረ ጊዜ ፖለቲካ እና ዲፕሎማሲ የተለያዩ ነገሮችን ያመጣ እዚህ ይመጣል። ተናግረህ እዚህ አዳራሽ ወጥተህ ሌላ የሚሆንበት ነገር አለ። ያ ነገር በብዙ ሲብጠለጠሉ እሳቸው አይ፣ የለም እኔ ያልኩት አልወጣልኝም፣ የኢህአዴግ መንግስት እኔ ያልኩትን አላወጣም፣ እኔ ያልኩት እንዳይበርታ ያልሆነ ያወጣ የሚል ነው መልስ ሰጥተዋል። ሰምታችሁ እንደሆነ ዋሽንግተን ፖስት፣ ሁማን ራይትስ ዎች፣ ፍሪደም ሃውስ እና የመሳሰሉት ሲያብጠለጥሏቸው ያንን የተናገሩ ጌታቸው ተድላይ ልጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ